ቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም፣ እንደምናመሻችሁ መስታወት አረጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ። የኢትዮጵያ ጠቅላይ ሚኒስትር ዓብይ አህመድ ነገ በሚከፈተው የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ላይ እንደማይገኙ ተሰምቷል። ስርስሩን ይዘናል። የኢትዮጵያ ህዝብ አርበኞች ግንባር ከግንቦት ሰባት ጋር ግልጽነት በጎደለው የፋይናንስ አሰራርና በአመራር ችግር ምክንያት ከመስከረም 13 ቀን ጀምሮ መለያየታቸው ተገለጸ። ወንድሞቻችንን ህይወታቸውን የሰጡለት የአርበኝነት ትግል ለስልጣን ጥመኞች መሸጋገሪያ ድልድይ አይሆንም በሚል በግንቦት ሰባት አመራሮች ምክንያት ድርጅቱን ጥለን ወጥተን በአገር ውስጥ የፋኖውን ትግል የተቀላቀልንም ሆነ በሌላ ድርጅት ተጠልለን የቆየን ታጋዮች የድርጅታችንን ህልውና ማረጋገጥ አለብን ብለን ከግንቦት ሰባት ጋር ለመለያየት ውሳኔ ላይ ደርሰናል። የቀድሞ የአርበኞች ግንቦት ሰባት የፖለቲካ ዘርፍ ኃላፊ በአሁኑ የኢትዮጵያ ሕዝብ አርበኞች ግንባር ሰብሳቢ አቶ መንግስቱ ወልደ ስላሴን ያደመጣችሁት። በሌላ ወገን የአርበኞች ግንቦት ሰባት ንቅናቄ አልፈረሰም፣ የተሰጠው መግለጫ ህጋዊነት የጎደለው ነው በማለት የአርበኞች ግንቦት ሰባት ንቅናቄ ይገልጻል። አመራሩ አለ፣ የንቅናቄው አመራር አለ። የትኛውም የስልጣን እርከን ውስጥ አልነበሩም የትኛውም በአባልነት ራሱ አልነበሩም። ሰው ከሰማዩ መስጠው ትናንትና ያን መግለጫ ሰጠው። የአርበኞች ግንቦት ሰባት ንቅናቄ ኃላፊ አቶ ሀምሳሉ ጸጋ ናቸው። ዝርዝሩን ይዘናል። ሰሞኑን በድሬዳዋ ከተማ አንዳንድ አካባቢዎች በመኖሪያ ቤቶች የውጭ በሮች ላይ ምልክት ተደርጎ ማደሩ አነጋጋሪ ሁኔታዎችን መፍጠሩ ይታወሳል። ይህንን በተመለከተ ውይይትም አዘጋጅተናል። የተቀለጠ ቁጣት ብሬሰብ የመታበት ጊዜ አልነበረም። ሆን ብሎ ነበር የታሰበው፣ ድሬቷ ላይ እንደዚህ አይነት ነገር ቁጥር መስጠት፣ ከዛ በኋላ ደግሞ ሰው በጣም ይነርሳል፣ ይጣላል ከወንድሞቻችን ጋር የሚል ነገር ነበር የታሰበው። ዝርዝሩን ይዘናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የደቡብ ሱዳን አማጽያን መሪ ሪያክ ማሻር ይምጡና ጁባን ይጎብኙ ብለው ፕሬዚዳንቱ ሳልቫኪር ያቀረቡላቸውን ግብዣ ሳይቀበሉት ቀሩ። ማቻር ቅዳሜ ዕለት ሱዳን ዋና ከተማ ካርቱም ላይ ከፕሬዚዳንት ኪር ጋር በተገናኙበት እለት የሀገሪቱ ሁኔታ ለአማጺው ቡድን ልኡካን ጉብኝት አመቺ አይደለም ይለፈን ብለዋቸዋል። የአማጽያኑ መሪ ማቻር ፕሬዚዳንቱ ምርኮኞችንና የፖለቲካ እስረኞችን እንዲለቁ ጠይቄ ነበር፣ ያም ቢያደርጉ በህዝቡ መካከል መተማመን እንዲገነባ ተግባራዊ ያደርጉታል ብዬ ተስፋ አደርጋለሁ እንዳሏቸው ተጠቅሷል። ፕሬዚዳንት ኪር በበኩላቸው በእጃችን የነበሩትን የጦር ምርኮኞች በሙሉ በታህሳስ ወር ለቀን አጠናቀናል ብለዋል። የዩናይትድ ስቴትስ ምክትል ዋና አቃቤ ሕግ ሮ ሮድ ሮዝስቲን መባረሬ አይቀርም የሚል ጥርጣሬ ላይ መሆናቸውን የዩናይትድ ስቴትስ መገናኛ ብዙኃን ዘገቡ። በአንዳንድ ዘገባዎች መሰረት ደግሞ ራሳቸው ስራቸውን ሊለቁ እየተወያዩበት ናቸው። ሌሎች ደግሞ ያባርሩኝ እንጂ አለቅም ማለታቸውን ዘግበዋል። ይህ ሆነው ሮዝስታይን ባለፈው አመት ፕሬዚዳንት ትራምፕ የሚናገሩትን በድብቅ እቅዳቸው ሀያ አምስተኛውን የሕገ መንግስት ማሻሻያ ጠቅሰን ለማስተዳደር ብቁ ባለመሆናቸው ስልጣን ይልቀቁ ብንልስ የሚል ሀሳብ አምንጭተው ነበር ብለው ዘ ኒውዮርክ ታይምስ ጋዜጣ ያወጣውን ዘገባ ተከትሎ ነው ሮዝንስቲን የጋዜጣው ዘገባ ባለፈው ሳምንት አስተባብለዋል። የአንድ የስዊዝ የንግድ መርከብ አስራ ሁለት መርከበኞች ናይጄሪያ ጠረፍ ላይ መጠለፋቸው ተዘገበ። አስራ ዘጠኝ መርከበኞች ይዞ ይጓዝ የነበረው መርከብ ጥቃቱ የደረሰበት ከናይጄሪያዋ የንግድ ከተማ ከሌጎስ ወደ ፖርት ሃርኮርት ስንዴ ጭኖ በመጓዝ ላይ እንዳለ መሆኑን ኩባንያው ማሶኤል ሺፒንግ አስታውቋል። የተባበሩት መንግስታት ድርጅት የዓለም ባንክና የዓለም አቀፍ ቀይ መስቀል ኮሚቴ ከባድ ረሃብን ለመከላከል የታለመ ዓለም አቀፍ መርሃ ግብር ከታላላቆቹ የቴክኖሎጂ ኩባንያዎች ጋር ትብብር መወጠኑን አስታወቁ። የዓለም ባንክ ፕሬዚዳንት ጂም ያንግ ኪም መርሃ ግብሩ ይፋ ሲደረግ በተናገሩት ቃል በሚሊዮኖች የተቆጠሩ ሰዎች የሚበዙት ህጻናት የሆኑት በሃያ አንደኛው ምዕት ዓመት አሁንም በረሃብ መሰቃየታቸው እጅግ አሳዛኝ ነው ብለዋል። ዓለም አቀፉ ድርጅት ከማይክሮሶፍት ጉግል እና አማዞን ድረገጽ አገልግሎቶች ጋር ሆነው የረሃብ መከላከያ መርሃ ግብር ፋሚን አክሽን መካኒዝም ኤፍኤኤም የተባለ የምግብ ቀውስ ያለባቸውን አካባቢዎች አስቀድሞ በመለየት ወደ ለየለት ረሃብ እንዳይሸጋገሩ ለመከላከል የሚሰራ አካል ማቋቋማቸውን ገልጸዋል። የማይክሮሶፍት ኩባንያ ፕሬዚዳንት ብራድ ስሚዝ በበኩላቸው በሰጡት ቃል ወደፊት ሊከሰቱ የሚችሉ የረሃብ አደጋዎችን አስቀድመን መተንበይ ከቻልን የብዙ ሰው ህይወት ከሞት ለማትረፍ እንችላለን ብለዋል። በመጨረሻም ኮዝቢ ሾው በተሰኘው ተከታታይ የቴሌቪዥን ድራማ የምናውቀው የሆሊዉዱ አንጋፋ ተዋናይ ቢል ኮዝቢ የፍርድ ሂደት ዛሬም ቀጥሎ ውሏል። እስካሁን ከቀረበበት ክስ በሶስቱ ጥፋተኛ መሆኑ ተረጋግጧል። በእያንዳንዱ የወንጀል ክስ እስከ አስር አመት የሚደርስ ቅጣት ይጠብቀዋል። ከቅርብ ጊዜ ወዲህ የጾታ ጥቃትን ለመከላከል በፈቃደኝነት የተቋቋመው የሃሽታግ ሚቱ ክስ ላይ ከፍተኛ አስተዋጽኦ እንዳለው ይታመናል። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር ሻገር እላችኋለሁ። ጋቢና ቪኦኤ። ወደ መጀመሪያው ዘገባችን የምናልፈው የኢትዮጵያ ሕዝብ አርበኞች ግንባር ግንባር ከግንቦት ሰባት ጋር ግልጽነት በጎደለው የፋይናንስ አሰራርና በአመራር ችግር ምክንያት ከመስከረም 13 ቀን ጀምሮ መለያየታቸውን ገለጸ። አርበኞች ግንቦት ሰባት ንቅናቄ በበኩሉ ከየትኛውም ጥምረት አልተለያየንም እያለ ነው። መግለጫውንም የሰጡት ከውህደቱ በፊት በስነ ምግባር ችግር የተባረሩት አባላት ናቸው ያሉት የአርበኞች ግንቦት ሰባት ንቅናቄ የውጭ ግንኙነት ኃላፊ አቶ አምሳሉ ጸጋ ናቸው። አስቴር ምስጋናው ዝርዝር አላት? በ1993 ዓ ም ነበር በአራት የተለያዩ ድርጅቶች ጥምረት በበረሃ ውስጥ የተቋቋመው የኢትዮጵያ ህዝብ አርበኞች ግንባር በ2007 ዓ ም ደግሞ ከግንቦት ሰባት ጋር ውህደት በመፍጠር ወደ አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ በሚል ስያሜ ተቀየረ። ከውህደቱ ጀምሮ የመርህ ልዩነት ቢኖረንም በሂደት ሊሻሻል ይችላል በማለትና ወቅቱ የሚጠይቀው ከውህደት ውጭ ሌላ አማራጭ ስላልነበረ ምቹ ሁኔታ እስኪፈጠር አብረን ቆይተናል። በቆይታችን ግን ግልጽነት የጎደለው የፋይናንስ አሰራርና የአመራር ችግር እየሰፋ መጣ። ለምን የሚል ጥያቄ ያነሳ አመራር እስር፣ ስንብትና ወከባ ይደረግበት ነበር ያሉት የቀድሞ የአርበኞች ግንቦት ሰባት የፖለቲካ ዘርፍ ኃላፊ እና የአሁኑ የኢትዮጵያ ሕዝብ አርበኞች ግንባር ሰብሳቢ አቶ መንግስቱ ወልደስላሴ ናቸው። በዚህም ከመስከረም አስራ ሶስት ቀን ጀምሮ በይፋ ተለያይተናል ይላሉ። ከውህደቱ ማግስት ጀምሮ ግን የአሰራርና የአመራር ችግሮች መታየት ቢጀመሩም በጠዋቱ ግጭት ውስጥ መግባት የለብንም በንግግር እንፍታቸው እየተባለ ጊዜ ቢወሰድም እየባሰና ጭራሽ በስራ አስፈጻሚ ውሳኔ የተሰጠባቸው አጀንዳዎች ተግባራዊ እንዳይሆኑ ሲደረግ ሰራዊቱም የሚያቀርባቸው ጥያቄዎች በወቅቱ ምላሽ ሳያገኙ ሲቀሩ ከሰራዊቱ ጋር በቅርብ የሚገናኘው አመራር ጥያቄ ምላሽ መስጠት ባለመቻሉ ወደ አለመስማማት ሂደት ተገባ። በጉባኤ ሱም የኢትዮጵያ ሕዝብ አርበኞች ግንባር አመራሮችን በማስወገድ ድርጅቱን የፓርቲ ቅርጽ ለማስያዝ በተደረጉ ሂደቶች ይህንንም ለማስፈጸም ተብሎ በተጠራው ጉባኤ ላይ የተሳተፉ አመራሮች በሙሉ ከአሁን በኋላ በአመራርነት አንሰራም ብለው በአቋማቸው ሲወጡ የግንቦት ሰባት አመራሮች የሚፈልጉትን አይነት የፓርቲ መዋቅር ነድፈው ጉባኤያቸውን አካሂደዋል። የፖለቲካ ፓርቲ እንቅስቃሴው ሊያስተባብሉት በማይችል መልኩ ገና አለ የተባለው ሰራዊት አገሩ ሳይገባ በፖለቲካ ፓርቲነት ተመዝግበው ለስልጣን እንደሚወዳደሩ ማወጃቸው ከውህደቱ ጀምሮ ለነበረው አርበኛውን የማዋከብ እና ከሂደት ውጭ እንዲሆን ለማድረጋቸው ማረጋገጫ ነው ብለን እናምናለን። ወንድሞቻችንን ሕይወታቸውን የሰጡለት የአርበኝነት ትግል ለስልጣን ጥመኞች መሸጋገሪያ ድልድይ አይሆንም በሚል በግንቦት ሰባት አመራሮች ምክንያት ድርጅቱን ጥለን ወጥተን በአገር ውስጥ የፋኖውን ትግል የተቀላቀልንም ሆነ በሌላ ድርጅት ተጠልለን የቆየን ታጋዮች የድርጅታችንን ህልውና ማረጋገጥ አለብን ብለን ከግንቦት ሰባት ጋር ለመለያየት ውሳኔ ላይ ደርሰናል። በሚቀጥለው አንድ ወር ውስጥ ድርጅታችን ጉባኤውን አድርጎ በቀጣይ የምንታገልለትን የትግል ስልት አቅጣጫ እናስቀምጣለን ያሉት አቶ መንግስቱ በውጭም ሆነ በሀገር ውስጥ ያላችሁ የቀድሞ አባሎቻችን ከጎናችን እንድትቆሙ በማለት ጥሪ አስተላልፈዋል። ይህ በእንዲህ እንዳለ የአርበኞች ግንቦት ሰባት ንቅናቄ የውጭ ግንኙነት ኃላፊ አቶ አምሳሉ ጸጋን በስልክ ጠይቀን የአርበኞች ግንቦት ሰባት ንቅናቄ አልፈረሰም፣ የተሰጠውን መግለጫ ህጋዊነት የጎደለው ነው። መግለጫውን የሰጡት ከውህደቱ በፊት በስነ ምግባር የተባረሩ የቀድሞ የግንባሩ አባላት ናቸው ብለዋል። የውል ስምምነት ስላለንም በህግ እንጠይቃለን ብለዋል። ከሁለት ዓመት በኋላ ምርጫ አደረግን። በምርጫው እንትን ላይ ተጥረስ ተመራተመረጠ በዛ እንትን ውስጥ ሚልሶች የሉም። ከምርጫው በፊት ነው የወጡት ከሁለት አመት በላይ የሆናቸው አክል ድርጅት ከወጡ። ስለዚህ ምንም የሌጋል ግራውንድ ምንም ምንም እንትን የላቸውም ሰዎቹ አሉ። ውህደት ሙሉ በሙሉ ተፈጽሞ ሰራዊቱ ምኑ ምኑ አሉ። አቶፊስ አስፈጻም ያለን ስራችን እየሰራ ነው። የተለየ ነገር የለም። አመራሩ አለ፣ የንቅናቄው አመራር አለ። እነዚህ ሰዎች የትኛውም የስልጣን እርከን ውስጥ አልነበሩም። በአባልነት ራሱ አልነበሩም። ከሰማይ ተመስጠው ትናንትና ያን መግለጫ ሰጠው፣ ያን ያለ ሁኔታ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴር ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። የኢትዮጵያ ጠቅላይ ሚኒስትር አቢይ አህመድ ነገ በሚከፈተው የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ላይ እንደማይገኙ ተሰምቷል። ጉባኤው የሚካሄደው እስከዛሬ ሳምንት ሰኞ ሲሆን እስካሁን በይፋ ለክርክር ወይም ለውይይት የተቆረጠ ይህ ነው የሚባል አጀንዳ የለም። ሰለሞን አባተ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ በዘንድሮው የመንግሥታቱ ድርጅት ሰባ ሦስተኛ ጉባኤ መክፈቻ ላይ እንደማይገኙ ታውቋል። በውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ የተመራው የኢትዮጵያ የመንግሥታቱ ድርጅት ልዑካን ቡድን ኒውዮርክ የሚገኝ ሲሆን ጠቅላይ ሚኒስትሩ በጉባኤው ሂደት ወቅት ይግቡ አይግቡ ለጊዜው የተገኘ መረጃ የለም። የኢትዮጵያ ጠቅላይ ሚኒስትር በቢሮአቸውና ኃላፊነታቸው ተጠቅሶ በተባበሩት መንግስታት ድርጅት ቀደም ሲል በወጣ መርሃ ግብር መሰረት የፊታችን አርብ ከቀትር በኋላ በኒውዮርክ ሰዓት በኢትዮጵያ ጊዜ አርብ ሌሊት ለቅዳሜ አጥቢያ ንግግር ያደርጋሉ ተብሎ ተይዟል። ጠቅላይ ሚኒስትሩ ወደ ኒውዮርክ ያልተጓዙበትን ምክንያት ለማጣራት ወደ ጽህፈት ቤታቸው ወደ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የኢትዮ ወደ ውጭ ጉዳይ ሚኒስቴር እንዲሁም ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ኒውዮርክ ወደሚገኘው በተባበሩት መንግስታት የኢትዮጵያ ቋሚ ሚስዮን እየደወልን ጥረት እያደረግን ነን። ተጨማሪ መረጃ ባገኘን ጊዜ እናቀርብላችኋለን። ለማንኛውም ግን ጠቅላይ ሚኒስትሩ ወደ ኒውዮርክ እንዳልተጓዙ አረጋግጠናል። ከጠቅላይ ሚኒስትር አብይ አህመድ ሌላም የሶማሊያው ፕሬዚደንት ሐሰን ሼኽ ሞሐመድ ፎርማጆም ተብለው ይጠራሉ፣ እንዲሁም የጅቡቲው ፕሬዚደንት ኢስማኤል ኦማር ጌሌም በጉባኤው ላይ እንደማይገኙ ታውቋል። ሁለቱም የአፍሪካ ቀንድ ሀገሮች በጉባኤው ላይ የሚወከሉት እንደ ኢትዮጵያ ሁሉ በውጭ ጉዳይ ሚኒስትሮቻቸው እንደሆነ ተገልጿል። ለመሆኑ ከተባበሩት መንግስታት ድርጅት ሰባ ሦስተኛ ጠቅላላ ጉባኤ ምን ይጠበቃል? ልክ የዛሬ አመት ሰባ ሁለተኛ ጉባኤውን ያካሄደው የተባበሩት መንግስታት ድርጅት ከዩናይትድ ስቴትስ ፕሬዚደንት የሰማው የመክፈቻው መልእክት በሰሜን ኮሪያና በመሪዋ ላይ በቀጥታ ያነጣጠረ ነበር። ሮኬት ማን የሮኬቱ ሰውዬ ነበር ያሏቸው ፕሬዚደንት ኪም ጆንግ ኡንን አገራቸውንም ሀገራቸውንም ሙሉ በሙሉ እንደሚደመስሱ ዝተዋል ትራምፕ። ነገ ሰባ ሦስተኛው ጉባኤ ይከፈታል፣ ኒውዮርክ ላይ የፕሬዚደንት ትራምፕ የዘንድሮ ንግግር ይዘት ደግሞ ምን ሊሆን እንደሚችል በብዙዎች በጉጉት እየተጠበቀ ይመስላል። አመቱ ብዙ ነገር ቀያይሯል። የዛሬ አመት ያንን ቦምብ መሰል የተባለ ንግግር ያደረጉ ጊዜ ብዙዎች ደንግጠዋል። ዩናይትድ ስቴትስ እጅግ የበረታ ጥንካሬና ትዕግሥት አላት ነው ያሉት ፕሬዝደንት ትራምፕ ይሁን እንጂ ራሷንም ይሁን ሌሎች ወዳጆቿን ለመከላከል ከተገደደች ደቡብ ኮሪያን ሙሉ በሙሉ ከማጥፋት የተለየ አማራጭ አይኖራትም የሮኬቱ ሰውዬ ራሱንም አገዛዙንም በራሱ የማጥፋት መንገድ ላይ ነው ያለው ብለው ነበረ ትራምፕ። ከዚያ ወዲህ ታዲያ የሆነው ሁሉ ሆነና የኮሪያው መሪም እንደዚያ ተብለው መጠራታቸው ቀረ። ንግግሩ ደራ፣ ዲፕሎማሲው ተጋጋለ። ባለፈው ሰኔ ሁለቱ ባላንጣዎች አንተ አንተ ተባብለው አደባባይ ላይ የተዘላለፉት መሪዎች ሲንጋፖር ላይ ተገናኙና ተጨባበጡ። የሞቀና ልባዊ ያሉትንም ንግግር አደረጉ። የነገው የፕሬዚደንት ትራምፕ ንግግር በዓመቱ ውስጥና ከሰኔ ወዲህም የተሻሻሉም ይሁን የተለዩ ጉዳዮች ካሉ ሁሉንም ይገልጠዋል ሲሉ ዲፕሎማቶች ጥበቃ ላይ ናቸው። በኒውዮርኩ ጉባኤ ላይ የሰሜን ኮሪያ መሪ ኪም ጆንግ ኡን አይገኙም። ይሁን እንጂ ብሔራዊ ቡድናቸውን የሚመሩትን የውጭ ጉዳይ ሚኒስትራቸውን አግኝተው ለማነጋገር የዩናይትድ ስቴትስ ዋቻቸው ማይክ ፖምፔዮ ግብዣ አድርገውላቸዋል። ይህ የሁለቱ ከፍተኛ ዲፕሎማቶች የኒውዮርክ ስብሰባ ሰሜን ኮሪያን በመጪዎቹ ሦስት ዓመታት ውስጥ ከኒውክሌር የጸዳች ሀገር ያደርጋታል የተባለው ድርድር መጀመሪያ ይሆናል ተብሏል። ከሰሜን ኮሪያ ጋር ያለው ሁኔታ ይህንን ሲመስል በመካከለኛው ምስራቅ አሜሪካ ከኢራን ጋር ያላት ግንኙነት ግን ከወዳጅነት በእጅጉ የራቀ ሆኖ ነው የከረመው። የመካከለኛው ምስራቅ ኢንስቲትዩት ተመራማሪ አህመድ ማጂዲኖርን ሁኔታቸው መልካም እንዳልሆነ ገልጸዋል። ባለፈው ግንቦት ፕሬዝደንት ዶናልድ ትራምፕ ይፋ ባደረጉት እርምጃ ሀገራቸው በቀደሙት ፕሬዚደንት ኦባማ ዘመን የዛሬ ሦስት ዓመት አካባቢ ከኢራን ጋር ገብታበት ከነበረ የኒውክሌር ስምምነት መውጣትዋን ማስታወቃቸው ይታወሳል። በኢራን ላይ ቀደም ሲል ተጥለው የነበሩ በስምምነቱ ምክንያት እንዲቀሉ የተደረጉ ማዕቀቦችን መልሰው ጥለዋል። ትራምፕ የኢራን ፕሬዚደንት ሐሰን ሩሃኒ ኒውዮርክ ላይ ናቸው። አሜሪካን አጥብቀው እየኮነኑና እየከሰሱ ናቸው። ባለፈው ሰሞንም እዚያው ደቡብ ምዕራብ ኢራን ውስጥ ተፈጥሮ ለነበረው የሰልፈኞች ላይ የተከፈተ ተኩስ ኢራንና የመካከለኛው ምስራቅ ቅጥረኛ ትናንሽ መንግስቶቿ ያሏቸው መንግስቶች ሲከሱ ነበረ። በተባበሩት መንግስታት ድርጅት ኒኪ ሃሊ ያንን ጥቃት አውግዘው ኢራን ችግሮቿን መፈተሽ ያለባት ራሷ ውስጥ ነው ብለው ነበረ። ለማንኛውም በዘንድሮው የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ላይ ዋናው የመነጋገሪያ አጀንዳ ምን ሊሆን እንደሚችል እስካሁን የተነገረ ወይም የተቀረጸ የለም። ለማንኛውም መሪዎቹ የየሀገሮቻቸውና አካባቢዎቻቸውን አንገብጋቢ የሚሏቸውን ጉዳዮች ያቀርባሉ ተብሏል። እያንዳንዱ መሪ ንግግሮቹን፣ መልእክቶቹን በአስራ አምስት ደቂቃ ውስጥ እንዲያጠናቅቅም ጥያቄ ቀርቦላቸዋል። ከ125 በላይ ርዕሳነ ብሔር መራሄ መንግስታት እንዲሁም ነገስታት እና የመንግስታት ተጠሪዎች ንግግሮቻቸውን በአንድ ሳምንቱ ጉባኤ ላይ ያደርጋሉ ተብሎ እየተጠበቀ ነው። ሰሎሞን አባተ ነኝ። ለአሜሪካ ድምፅ ዋሽንግተን ሰለሞን አባትን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ሰሞኑን በድሬዳዋ ከተማ አንዳንድ አካባቢዎች በመኖሪያ ቤቶች የውጭ በሮች ላይ ምልክት ተደርጎ ማደሩ አነጋጋሪ ሁኔታዎችን መፍጠሩ ይታወሳል። ምልክቱ ጥቃት ለማድረስ የታሰበ ነው በሚል በማህበራዊ መገናኛዎች ላይ ስጋት ፈጣሪ ሀሳቦች መሰራጨታቸውንም የከተማይቱ ፖሊስ ኮሚሽን ህዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንታለም ግርማ ለሜ የአሜሪካ ድምጽ ተናግረዋል። የከተማው ፖሊስ ከፌዴራል እና ከመከላከያ ፖሊስ ጋር በመሆን ጉዳዩን ሲያጣራ መቆየቱን፣ ግጭት እንዳይፈጠርም ከህብረተሰቡ ጋር እየሰራ መሆኑን አስታውቋል። ከተማይቱ ውስጥ ሁከት ለመፍጠር የሚፈልግ ካለም በድሬዳዋ የማይሳካ መሆኑን እና ፖሊስም የማይታገስ መሆኑን አውቆ ከጥፋት ድርጊት እንዲታቀብ ኮሚሽኑ አሳስቧል። ድሬዳዋ ውስጥ ስለተፈጠረውና አሁንም ስላለው ሁኔታ ጽዮን ግርማ ወደዚያው ደውላ ሶስት ወጣቶችን አወያይታለች። የመጀመሪያው ክፍል ነው። በጣም አመሰግናለሁኝ ሶስታችሁንም። ሶስት እንግዳ ነው መስመር ላይ ያለኝ፣ ሶስታችሁንም በጣም አመሰግናለሁ። የድሬዳዋ ከተማ ነዋሪ ወጣቶች ናችሁ። የተለያየ ሰፈር ነው የምትኖሩት። በድሬዳዋ ከተማ በተወሰነ አካባቢ ላይ በመኖሪያ ቤት የውጭ በር ላይ ምልክቶች አሉ በሚል ግጭት ሊከሰት ይችላል፣ ጥቃት ሊከሰት ይችላል የሚል ስጋቶች ነበሩ። ምልክቱ የተደረገው በአንደኛው ብሔር በር ላይ ብቻ ስለሆነ ሌላ ቦታ ጥቃት ሊደርስ ይችላል፣ አንደኛው ብሔር ሊጠቃ ነው፣ እንደዚህ የሚሉ የስጋት መልእክቶች ሲሰራጩ ነበረ። በእርግጥ ፖሊስ በበሮቹ ላይ ምልክት መደረጋቸውን ገልጾልናልና እንደው እንደዚህ አይነት ደግሞ ከቡራዩ በኋላ ቡራዩ ብቻ ሳይሆን በኢትዮጵያ በተለያዩ ቦታዎች ተመሳሳይ ግጭቶችና ጥቃቶች እየደረሱ እንደሆነ እኛም እየዘገብን ነው የቆየ ነውና ከዛ በኋላ ስለሆነ ይሄ ነገር የሚቀጥል ከሆነ በጣም ብዙ ሰዎችን ሕይወት ያበላሻል፣ ብዙ ሰዎችን ያጋጫል፣ ለብዙ ጥፋት ምክንያት ይሆናልና ምን ቢደረግ ምክንያቱም ድሬዳዋ ብዙ ሰዎችን በአንድ ነገር አቻችላ በመኖር የምትታወቅ ከተማ ናትና ምን ቢደረግ እንደዚህ አይነት ጥቃት እንዳይደርስ ግጭት እንዳይፈጠር ይቻላል፣ ትላላችሁ? የሚለውን ከእናንተ ከዛው ከነዋሪዎቹ ሀሳቡ ቢመጣ የተሻለ ነው ብለን ነው የጋበዝናችሁና እስቲ ራሳችሁን አስተዋውቁልንና ወደ ውይይቱ እንሂድ። እስቲ ሀሪፍ አንተ ራስህን አስተዋውቅልን። መጀመሪያ አሪፍ አገና ባላ ይባላል። የድሬዳዋ ወጣት ነኝ። ድሬዳዋ ውስጥ ከተወለዱት ወጣቶች አንዱ ነው። አይደል? አመሰግናለሁ። እሺ፣ ጨላ። እኔ የድሬዳዋ ነዋሪ ነኝ። የጥፍያ ድሬትብሉ ተወላጅ ነኝ። ጠላዛኝ ይባላለች ነ እሺ፣ ኤፍሬም እዚህ አንተም ራስን አስተዋውቅልን። ኤፍሬም ነጋሽ ይባላል። የድሬዳዋ ቦክስ እና ክብደት ማንሳት አሰልጣኝ ነኝ። ያው ልዩ ስቡ ደግሞ ደኪያቱ ድጅል ሰፈር ምክንያቱ ድጅል ድሬዳዋ ነው። ዬ ድሬዳዋ መጀመሪያ ደረጃ ወደ ውይይታችን ከማለፋችን በፊት ምንድን ነው ይሄ የምልክት ጉዳይ? ድሬዳዋ ውስጥ እንዴት መጣ? እንዴት ተቀሰቀሰ? ምንድን ነው እሱ? ይሄ ሆነው አሪፍ። እንግዲህ ያው እንደ ተለመደው ሬዲዮስ ያው የፕሮፓጋንዳ እና የተለያየ የማስፈራራት የሚያከናውኑ ሰዎች ይመጠናልም እኛ በተለምዶ ማናቀው ነገር ነው። አሁን እንደዚህ አይነት አዲስ ነገር ነው እያየን ያለ ነው። ሬዳዋ ደግሞ ከዚህ አትጠበቁም፣ ማንነትን ተገናርጎ ጥቃት በሚያደርግ ሰዎች አትጠበቁም። ግን ማን እንዳያደረገው እና ምን እንዳያደረገው የተወሰነ ሰው እና ብሄርን ከብሄር ለማዳጨት የተደረገ ነገር ነው የሚመስለኝ ነው። ጨላስ ይሄ ነገር መረጃው አለ፣ ምን እንደሆነ የታወቀ ነገር አለ። ያው ድሬዳዋ ላይ እንደ ኢትዮጵያ ያ ሁሉ ሪዞሉሽን ሲደረግ እንደ ድሬዳዋ ግን አንድም አንድም ቀን የተቀመጠ ኳስ ወይ ደግሞ ለዚህ ግጭት የተቀመጠ ኳስ ህብረተሰቡ የመታበት ጊዜ አልነበረም። ግን አሁን በመጨረሻ ላይ ከቡራዩ በኋላ ከቡራዩ በፊትም ሶማሌ ሶማሌና ኦሮሞን ለማጋጠም እነኚህ የጥፋት ኃይሎች እንደዚህ አይነት ክስተቶችን አርግቷል። አሁን ባለንበት ተጨባጭ ሁኔታ ላይ ተመሰሉ አዲስ ከተማና ቀፊራ የታጠቁ ኃይሎች አሉ። ከቀፊራ ወደ አዲስ ከተማ ሊገባ ነው ሲባል ጠዋት ያን ጊዜ በቦታው ላይ ተገኘ ህዝ ከፖሊስ አካሎች ጋር የጸጥታ አካሎች ነበሩ። አብረን ሄድን። ያን ነገር አጣም እንግዲህ እኔ ነገር ብሄር ለብሄር ለማጋጠጥ በሌሎች ክልሎች ላይ እየተደረገ ያለውን ነገር ወደ ድሬዳዋ ለማምጣት የታሰበ ነገር ይመስለኛል። ያ ነገር ግን መሆን የሚችለው ድሬዳዋ ማለት ኢትዮጵያ ነች እና ድሬዳዋ ላይ ተወልደን ነው ያደግ ነው ወለድንበት እዚህ ነው ከብሄር ብሄረሰብ ጋር እየኖርን ያለ ነው ኢትዮጵያን ለመግለጽ፣ ማክሱ ጊዜ በአርቲስቶችንም ይሁን በተለያዩ ነገሮች የምነሱት ድሬዳዋ ነች። እንደ ኢትዮጵያ ራሱ ብሄር ብሄረሰብ የሚገኝባት ከብሄር ብሔረሰብ የኢትዮጵያ ተወላጆች ወንድሞቻችን ጠርቶ ማዕት ቋንቋዎች ቋንቋ ድሬዳዋ ላይ ይወራሉ። እነሱን ከሌላ አካል ለብቃ ከሌላ ከኢትዮጵያ ውጭ መጥ ህንዴ እዚህ ይኖር ነበር። ፈረንሳዮች ነበሩ፣ ኩባዎች ነበሩ፣ የተለያዩ ሰዎች ነበሩ። እንግዲህ ይሄ ነገር በተጨባጭ ማን ነው ይሄን ነገር ያደረገው ብለን እንደ አንድ ሰው አክቲቬት ስናደርግ ይሄን ነገር ማድረግ የያዘው የኢትዮጵያ ሰላም የማይሁድ የኢትዮጵያን የአንድነት የማይወድ የብሔር ብሔረሰብን ግጭት የሚፈልግ ሰው መሆኑን ነው እንደ አንድ ሰው እኔ የምንረዳው ማለት ነው። አብረን ያደግን፣ አብረን የተዋለድን፣ አብረን አንድ ላይ የኖርን፣ አሁንም እየኖርን ያለን ስለሆኑ ወዲያውኑ እንደዚህ አይነት ነገሮች አሉ ብሎ ሲደውሉልን በቦታው ላይ ተገኝተን ነው እንደዚህ አይነት ነገር ካለ ህብረተሰብ ውስጥ ካለ እኛ እንጠየቅበት አለን በሚል አንጻር ከወጣቶች ጋር እየሰራንበት ያለ ነው፣ ሁኔታ ላይ ነው ያለ ነው። እሺ፣ ኤፍሬምስ፣ እስቲ በአንተ በኩል ወደ ዋናው የውይይታችን፣ በነገራችን ላይ ዋና የውይይታችን መነሻ ይሄ ይሁን እንጂ ወደፊት እንዴት ነው ሰላሙን ወጣቶች ሊያስጠብቁ የሚችሉት ወደሚለው ውይይት ነው የምንሄደው። ና አጠራ አድርገህ፣ ኤፍሬም፣ ምንድን ነው የሆነው ድሬዳዋ ላይ ጨላም ያለው ትናንት የተሰማው ይሄ ነገር እየበሮች ላይ ተጻፈ ተብሎ የሰማ ነው እንደ ማንም፣ ግን ያው ድሬዳዋ ከሌላው ሀገር የት የሚያደርገው ሁሉም ወጣት ወንድማማቾች ነው። በእምነትም እዛ ቤታስኖ ሰፈሬ ብሻለው እኔ ሁላችንም በቃ እኔም ክርስቲያን ነኝ ሙስሊም ምግብ እየበላው የኖርኩ ነኝ። ድሬዳዋ ይከብዳል ሰውን ማጋጨትም ሆነ ልዩነት መፍጠር ማለት ነው። ስለዚህ ባለው ነገር ላይ ያሉት ነገሮችን እንዳለው ይጠላ ሆን ብሎ ነበር የታሰበው። ድሬዳዋ ላይ እንደዚህ አይነት ነገር ቁጥር መስጠት ከዛ በኋላ ደግሞ ሰው በጣም ይነሳል፣ ይጣላል ከወንድሞቻችን ጋር የሚል ነገር ነበር የታሰበው። ሆኖም ግን ድሬዳዋ ለየት ነው የሚያደርጋት። አሁን ለሚዲያ ብቻ ሳይሆን አሁን በዛ ሚዲያ ላይ የምናዋለ ተዋልደናል እና የሚባል ነገር ይሄ ግን ለሚዲያ የሚባል ነገር ብቻ ለ የድሬዳዋ ነገር ማለት ነው ሪል ትክክለኛ በቃ ቤተሰባዊ ሁሉም ወጣት ሁሉም ህዝብ ማለት ድሬዳዋ ላይ እና ያው ወጣቱ ገብቶታል በብዛት ማለት ነው። እኛ ትላንት ማታ ላይ አልተኛንም እንቅልፍ ያው ኢንፎርሜሽኑ ስላሉ ጥንቃቄ ስለሚያስፈልግ ማለት ነው። ስለዚህ እንደዛም ሆኖ ግን ሙስሊም፣ ኦሮሞ ሁሉም ከኛ ጋር ማለት ነው አብሮ ነበር ሲዞር ጠብቅ የነበረው ከተማው ማለት ነው። ወደፊትም ቢሆን እንደዚህ አይነት ነገር ድሬዳዋ ላይ ይከብዳል ይህን ሀሳብ ያላቸው ሰዎች ለማጋጨት ያሰቡ ሰዎች ይከብዳቸዋል፣ አያረጉም። ሌላ ሀገር የተከሰተ ነገር ድሬዳዋ ላይ በፍጹም የሚሆን አይመስለኝም። ይሄ ነው ሀሳብ ምለው። እንግዲህ ሀሪፍ እስቲ ወደ አንተ እንምጣ። እንግዲህ ጠቀስ አድርገሃል። ከዚህ በፊትም የሶማሌና ና የኦሮሞ ተወላጆችን ለማጋጨት ሙከራዎች ነበሩ ብለሃል። ከዛ ደግሞ ድሬዳዋ በጣም የብዙ ብሄር ብሄረሰቦች መኖሪያ ከተማናት ከሌ የሚባል ብሔር የሚጠቀስባትም አይደለችም እና በጣም ብዙ ሰው የሚኖርባት ከተማ ናት። እና ምልክቶች እንደዚህ አይነት ጉዳዮች ምልክቶች የሉም። ሊያጋጭ የሚችል ጥያቄዎች አይነሱም። ዜጋ ላይ ያው ያልተለመደ ነገር ነው። ብሔርን ከብሔር የማንጫጨት እንትን ዜጋዎች ብቻ ነው ከኢትዮጵያ ካሉ ትልልቅ ከተሞች ማን አንተ ከሬ ነ ብሄር ማነው? ተብሎ የማይጠየቅበት ከተማ የፌደራል ከተማ ነው። የታወቀም ትንሽ ኢትዮጵያ ናት። ትንሽ ኢትዮጵያ እንደመሆኑ መጠን የብሄር ጥያቄ በምንም መልኩ የሚነሳበት ሂደት የለም። ውይይቱ አላበቃም። በነገው ዝግጅታችን ይዘን እንመለሳለን። አሁን በቀረን ጥቂት ደቂቃ ሙዚቃን ጋብዛችሁ ከልብ ከመነጨ ከእውነተኛ To me it, honey What did I- የዛሬው የጋቢና ቪኦኤ ጉዟችንን እንግዲህ በዚህ በጀመርነው ሙዚቃ እናጠናቀቃለን። በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሻወት መስታወት አድራጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞቅቤል ያበሮ ነበር። ጉዟችሁ የሰመረ ይሁን እያልኩ እሰናበታለው። መልካም ምሽት። በነገ ቁሶ እንገናኝ። Il radiò americati.